የኢትዮጵያ የቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳ ትናንት በዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ በሚገኘው ዘ ናሽናል ኢንዳውመንት ፎር ዲሞክራሲ በሚባለው የጥናት ተቋም በተመቻቸ መድረክ ላይ ጥናታዊ ጽሑፍ አቅርበዋል። ዶክተር ነጋሶ ባቀረቡት በዚህ ጥናታዊ ጽሑፍ ላይ ያተኮሩት እንደ ኢትዮጵያ ባለ ሀገር ሕገ መንግሥቱ የሁሉንም ብሔረሰቦች ፍላጎት ማንጸባረቅ ያስፈልገዋል በሚለው ላይ ነው። በኢትዮጵያ የፊታችን ግንቦት ስለሚካሄደው ምርጫ በሀገሪቱ ስለታየው የረጅም ጊዜ መረጋጋትና ልማትም በጽሁፋቸው ዳሰዋል። ሶሎሞን ክፍሌ በስፍራው ተገኝቶ ነበር። ተከታዩን አዘጋጅተዋል። ዶክተር ነጋሶ ጊዳዳ እንደ አውሮፓውያን ዘመን አቆጣጠር ከ1995 እስከ 2001 ዓ ም ድረስ የኢትዮጵያ ፕሬዚደንት ነበሩ። ከ2005 እስከ 2010 ዓ ም ደግሞ የፓርላማ አባል አሁን በቅርቡ ደግሞ የአንድነት ለዲሞክራሲና ፍትህ ፓርቲ ሊቀመንበር ሆነው ከ2012 እስከ 2013 ለአንድ ዓመት ሰርተዋል። ዶክተር ነጋሶ ጊዳዳ በ1994 የሀገሪቱን ህገ መንግሥት በማርቀቅ ተሳትፈዋል። የህገ መንግሥታዊው ጉባኤ ሊቀመንበርም ነበሩ። በ95 የፈረሙትም እርሳቸው ናቸው። ኢትዮጵያ ይበልጥ የተሻለች ዲሞክራሲያዊ አገር እንድትሆን የሚመራን ህገ መንግስት እንዲኖር ነው የምፈልገው። የሁሉንም ፍላጎት የሚያንጸባርቅ ህገ መንግስት አስፈላጊ መሆኑን በመግለጽ ንግግራቸውን የጀመሩት የቀድሞው የኢትዮጵያ ፕሬዝደንት ነጋሶ ጊዳዳ ወደ ኋላ መለስ ብለው ያለፉትን የቀዳማዊ ኃይለ ስላሴና የደርግ ዘመናት እንዲሁም የተማሪዎችን እንቅስቃሴ ታሪክ አውስተዋል። ዶክተር ነጋሶ በተለይ ከወታደራዊው የደርግ መንግስት ውድቀት በኋላ ስልጣን የያዘው የኢትዮጵያ ህዝቦች ዲሞክራሲያዊ አብዮታዊ ግንባር በአዲስ አበባ ሰላማዊ ጉባኤ እንደ ጠራና ያ ጉባኤም አዲስ የሽግግር ህገ መንግስት እንዲረቅ ከውሳኔ መድረሱን አስረድተዋል። according to that charter in August 1991 a transitional government was formed በዚያ ረቂቅ ህገ መንግስት መሰረት እንደ አውሮፓውያን የዘመን አቆጣጠር ነሐሴ 1991 ዓ.ም የሽግግር መንግስት ተቋቋመ። ያ የሽግግር መንግስትም እስከ 1995 ዓመተ ምህረት ድረስ ስልጣን ላይ ቆየ። በነዚህ አመታት ወቅትም የሽግግር መንግስቱ ለሀገሪቱ ችግሮች መፍትሄ ይሆናል በሚል ለዛሬው ፌዴራላዊ አወቃቀር መሰረት የሆነውን አገሪቱን በ14 ግዛቶች ከፋፈለ። በዚህ መልክ እንደገና ካደራጀ በኋላ አሁንም አንዳንድ ወገኖች ባለመርካታቸው እንደ ኦሮሞ አርነት ግንባር የመሳሰሉ ፓርቲዎች ከሽግግሩ መንግስት ራሳቸውን አገለሉ። ሌሎችም እንዲሁ። እዚህ ላይ መረሳት የሌለበት ሌላው ትልቅ ነጥብ አሉ፣ ዶክተር ነጋሶ በመቀጠል በወቅቱ የኤርትራ ሬፈረንደም መካሄድ ነው። በዚያም የኤርትራ ህዝብ ለነጻነት ድምፅ ሰጠ። ሌላው እኔ ራሴ የተሳተፍኩበትና የወቅቱ ትልቅ ስኬት አሁን ድረስ እየተሰራበት ያለው ህገ መንግስት ነው። ጀርመን ሀገር ከ17 ዓመታት የስደት ኑሮ በኋላ ወደ ኢትዮጵያ መመለሳቸውን በማስታወስም የሽግግር መንግስቱን እንደተቀላቀሉና በሚኒስትርነትና በፓርላማ አባልነት መስራታቸውን አስረድተዋል። በሕገ መንግሥት አርቃቂው ኮሚቴ ማገልገላቸውን አስታውሰዋል። ሕገ መንግሥቱን በተመለከተም እንዲህ አሉ። ኮንስቲቱሽን ዋዝ አዶፕትድ ፓርቲኩላርሊ አርቲክል 39 አርቲክል 39 ዊች ሴይስ ኦል ኔሽንስ ናሽናሊቲስ ፒፕልስ ኢን ኢትዮጵያ ሃቭ ዘ ራይት ሕገ መንግሥቱ ጸደቀ። በተለይም ማንኛውም የኢትዮጵያ ብሔር ብሔረሰብ፣ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸውም መልኩ ያለ ገደብ የተጠበቀ ነው የሚለው የሕገ መንግሥቱ አንቀጽ 39 ጸደቀ። በዚያ ወቅት በኢትዮጵያ የአምስት መቶ አርባ ሰባቱ ማውራጃ ተጠሪዎች በስብሰባው ላይ ነበሩ። ከመቀመጫቸው ተነስተው በደስታ አዳራሽ ጨፈሩ። ለኔም ታላቅ ቀን ነበረች ያችለትና ዶክተር ነጋሶ በመቀጠልም የምክር ቤቱ አባላት ያላቸውን አስተያየት ከሰጡበት በኋላ ጠቅላይ ሚኒስትሩ በአስቸኳይ ቋሚ መንግስት እንዲያቋቁሙ ተጠየቀ ብለዋል። በዚሁ መሰረትም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሕገ መንግሥት ከነሐሴ 15 ቀን 1987 ዓ ም ጀምሮ ሕገ መንግሥቱ ከፍተኛው የሀገሪቱ መተዳደሪያ ሕግ ሆኖ መጽደቁን አብራሩ። አሁንም ግን ችግሮች ሁሉ ተፈትተዋል ማለት አይደለም ሲሉም ገና መፍትሄ ያላገኙ የፖለቲካ የማኅበራዊና ምጣኔ ሀብታዊ ችግሮች እንዳሉ አስገንዝበዋል። ኢትዮጵያ እንደ አበቦች ደምቃና አምራ ያለችውን ያህል ሰማንያ የሚሆኑ ብሔረሰቦቿን በአንድ ላይ ለማቆየት አሁንም ከባድ ፈተና ላይ ናት ሲሉ አክለዋል። ሌላው ችግር በግጦሽ መሬትና ውሃ ይገባኛል ጥያቄ ሳቢያ የጎሳ ግጭቶች መቀጠላቸው መሆኑን ተናግረዋል። በእነዚህ ግጭቶች ምክንያት ሰለባ የሚሆኑት ደግሞ ሴቶችና ሕፃናት መሆናቸውን አስረድተዋል። በመገናኛ ብዙሃን ብዙ ባይሰማም አሁንም ኢትዮጵያ ውስጥ የትጥቅ ትግል መቀጠሉ ሌላው ችግር መሆኑን ሲያስረዱ ኢ ዶንት ዋንት ቱ ጎ ኢንቱ ዘ ዲፍረንት አርምድ ስትራግልስ ሊስት ዜም ባት አት ሊስት ቱ ሜንሽን ጋምቤላ፣ አፋር፣ ኦሮሞ ስለ ተለያዩ የትጥቅ ትግሎች ዝርዝር ውስጥ መግባት ባልፈልግም በአሁኑ ሰዓት ለመጥቀስ ያህል የጋምቤላ፣ የአፋር፣ የኦሮሞ እንዲሁም የኦጋዴን ነፃ አውጪ እንቅስቃሴ፣ በተጨማሪም በቅርቡ የአማራ እንቅስቃሴ አለ፣ የትግራይ ዲሞክራሲያዊ እንቅስቃሴ የተባሉ ጎሳም መሠረት ያደረጉ የትጥቅ ትግሎች እየተካሄዱ ናቸው። በተለይ ከዝርዝሩ ግርጌ ያስቀመጥኳቸው የአርበኞች ግንባር እና ግንቦት ሰባት ድርጅቶች ግን ጎሳን መሠረት ያደረጉ አይደሉም። እነዚህ ሁሉ የተደቀኑ ፈተናዎች ናቸው። ከእነዚህ ድርጅቶች አንዳንዶቹ አሉ። በመቀጠል ዶክተር ነጋሶ አንዳንዶቹ ከውጭ ድጋፍ የሚያገኙ ናቸው። እነዚህ ድርጅቶች አንዳንዶቹ በውጭ ኃይሎች የሚደገፉ ናቸው፣ ከኤርትራ ሌላው ደግሞ በሀገር ውስጥ የተለያዩ ፖለቲካ ፓርቲ መሪዎች የሚያሳዩት ግትርነት ነው። ህዝብ በምርጫ አማካይነት መወሰን ይገባዋል እንጂ ፓርቲዎች የምናውቅ ልህኛንን በሚል ግትር አቋም በፖለቲካውም ሆነ ሌላው ጉዳይ ሊጫኑት አይገባም ሲሉ አስረድተዋል። ዶክተር ነጋሶ ኢኮኖሚውን ማለትም ምጣኔ ሀብትን በተመለከተ ዶክተር ነጋሶ አለ ያሉትን ችግር ሲናገሩ እንዲህ ብለዋል። ዘር ኢዝ አ ቢግ ኮራፕሽን ኢን ዘ ካንትሪ ዘር ኢዝ ኦልሶ ኔፖቲዝም። ዛሬ አገሪቱ ውስጥ ሙስና ከፍቶ ይታያል። በአምቻ ጋብቻ የተያዘ ንቅዘት አለ። እነዚህን የመሰሉ ችግሮች አሉብን። ሌላም ግራ የተጋባንበት ሁኔታ አለ። ኢትዮጵያ ድሃ ሀገር ናት። የምጣኔ ሀብት ልማት እንፈልጋለን። ከዘመኑ ስልጣኔ መቋደስ የምንሻለን። ከ2005 ምርጫ በኋላ አዲስ አበባ ጎዳናዎች ላይ ሁለት መቶ ሰዎች ተገድለዋል። በምርጫው ሊሸነፍ የነበረው ገዢ ፓርቲ ከውጤቱ በኋላ በወሰደው እርምጃ ምክንያት የተፈጠረ ችግር አለ። ሰዎች ከተገደሉ በኋላና የተቃዋሚ ፓርቲ መሪዎቹ ለሁለት ዓመታት ከታሰሩ በኋላ አብዛኛውን መቀመጫ የተቆጣጠረው ገዢው ፓርቲ ልዩ ሕግ አወጣ። የፓርቲ የሲቪል ማኅበረሰብና፣ የመገናኛ ብዙኃን እንዲሁም የምርጫ ቦርድ ጸረ ሽብርና የመሳሰሉ ሕጎችን ነው ያወጣው። እነዚህን ሕጎች ብዙዎች የሚያዩቸው ጨቋኝና ሌላውን ወገን የሚያገሉ አድርጎ ነው። ይህም ሌላው ችግር ነው ብለዋል ዶክተር ነጋሶ ዶክተር ነጋሶ በኢትዮጵያ ችግሮች መኖራቸውን በመዘርዘር ብቻ አልነበረም በጽሑፋቸው ያብራሩት ሕገ መንግሥታዊ ፍርድ ቤት መኖር እንደሚያስፈልግ ይህም ዳኞችና ጠበቆች ህግጋቱን በትክክል ለመተርጎም እንደሚረዳቸው አንድ ፓርቲ ምክር ቤቱን በመጫንና ሕገ መንግሥቱን በመጣስ ለራሱ ፍላጎት በሚውል መንገድ ሊጠቀምበት አይገባምና ነጻ ሕገ መንግሥታዊ ፍርድ ቤት መኖር ያስፈልጋል ብለዋል ዶክተር ነጋሶ ጊዳዳ ትናንት በናሽናል ኤንዳውመንት ፎር ዲሞክራሲ መድረክ ላይ ያቀረቡት ጥናታዊ ጽሑፍ ረዘም ያለ ነው። ሁሉንም በዚህ አጭር ፕሮግራም ማቅረብ አይቻልም። ለውይይት ጋብዣቸው የተቀበሉ በመሆናቸው ወደፊት በስፋት እንመለስበታለን። ከእርሳቸው ንግግር በኋላ የጥያቄና መልስ እንዲሁም የማዕከሉ ባልደረባ ዴቭ ፒተርሰንና ከጆንስ ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ጥናት ጆን ሃርብሰን በጽሑፉ ላይ የየበኩላቸውን አስተያየት ሰጠው ገለጻው አብቅቷል።